ሆን ተብለው የሚሰራጩ የተሳሳቱ የሰብአዊ መብት ጥሰት መረጃዎች አሉ ሲል የኢትዮጵያ መንግሥት አስታወቀ። አንዳንድ ወገኖች ይህንን የሚያደርጉት የሕዝብን ስሜት ለመንካትና የጸጥታ ኃይሉን ገጽታ ለማበላሸት እንደሆነ የገለጡት የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ቃል አቀባይ ደምቢዶሎ ተፈጸመ የተባለውን ድርጊት በማሳየነት ጠቅሰዋል። በግለሰብ ደረጃ እንዲህ አይነት የግለሰብ ሰብአዊ መብት ጥሰት የሚፈጽሙ የጸጥታ ኃይላት አባላት ካሉ ግን ስርዓቱን የሚወከሉ አይደሉም ብለዋል። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ግን የደንቢ ደውሎ ሆነ ሌሎችም የሰብአዊ መብት ጥሰቶች በትክክል የተፈጸሙ መሆናቸውን አብራርተዋል። እስክንድር ፍሬው በጸጥታ ኃይሎች ተፈጸሙ ስለተባሉ የሰብአዊ መብት ጥሰት ውንጀላዎች ምላሽ የሰጠው የኢትዮጵያ መንግስት ወጣ ያሉ ሲል ከገለጻቸው አንዳንዶቹን ማጣራቱን አመልክቷል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድ እንዳሉት ታዲያ እነዚህ ሆነ ተብለው የተቀነባበሩ የፈጠራ መረጃዎች ናቸው። ምላሽ የሰጡበት አንዱ ነጥብ በቄለም ወለጋ ደንቢዶሎ ከተማ ተፈጸመ የተባለው ድርጊት ነው። ድርጊቱ የተፈጸመው ማክሰኞ ጳጉሜን 2008 ዓ.ም ነው። በዚህችው በደንቢዶሎ ከተማ የተኩስ ድምፅ መሰማቱን የገለጹት የዓይን ማኞች ለማምለጥ ሲሮጥ የነበረው የ16 ዓመቱ ወጣት ሀይሉ ኤፍሬም በጥይት ተመቶ መገደሉን አመልክተዋል። ኢብሳ ሩንዴ የተባለው ሌላ ወጣት ደግሞ የቤቱ ግቢ ውስጥ እንዳለ መገደሉን ጠቁመዋል። ግድያው ሲፈጸም በቤት ውስጥ ነበርኩ ያሉት የሟች ኃይሉ ኤፍሬም እናት ወይዘሮ ታደሉ ተማም ከስፍራው ሲደርሱ ያጋጠማቸውንም በስልክ ለቪዮኤ አስረድተው ነበር። ሬሳው ላይ ቁጭ በያሉኝ ትንሿ ሴት ልጄም ነበረች። እሷንም ሊደግሙብኝ ሲሉ በንብርክኬ ታጣቂው እግር ስር ወደግኩ። እዚያው የልጄ ሬሳ ላይ በወደግኩበት ይደበድቡኝ ጀመር። ምን አደርጋለሁ? አጋዤን ልጄን አጣሁ። የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ቃል አቀባይ መሐመድ ሰይድ በዚች ከተማ ተደረገ የተባለው የተቀነባበረ የሀሰት መረጃ ነው ሲሉን ያብራሩት። አሁን ያልከውን ምሳሌም ለማየት ሞክረን ነበረ። በተጨባጭ አሁን የልጅ ሬሳ ላይ እንዲቀመጥ ተደረገ ያለው የሚሉ እንደዚህ አይነት ስሜት የሚነኩ መረጃዎች በተለያዩ ሶሻል ሚዲያም፣ አንዳንድ ወጣ ባሉ ሚዲያዎችን የምንሰማበት ሁኔታ ነው ያለው። ይህን ግን ለማጣራት የሞከርንበት ሁኔታ ነው ያለው። አንዳንድ ኬዞችን፣ እንደዚህ ወጣ ያሉ ኬዞችን ማየትም ተገቢ ስለሚሆን ይሄ በፍጹም ውሸት ነው እነዚህ ሰዎች እዛም አካባቢ የሌሉ የአካባቢው ሰዎች ያልሆኑ ወይዘሮዋ የአካባቢ ሰው አይደሉም የአካባቢው ሰዎችም አይደሉም አሁን የተጠቃቀሱት ሰዎች ሞተም የተባለው ሴትዮዋም የአካባቢው ሰዎች ያልሆኑ መሆናቸውን ነው እኛ ለማየት የሞከር ነው ይሄ እንዳለ ሆነው ግን በተለይም በዚህ በማህበራዊ ሚዲያ እና ወደ ጽንፍ የወጡ ሚዲያዎች አካባቢ እንዲህ አይነት መረጃዎች የሚለቀቁት አንደኛ ሆን ተብለው ነው የህዝብን ስሜት ለመንካት ለአመፅ ለማነሳሳት እና የጸጥታ ሀይሉንም ገጽታ ለማበላሸት ጭምር የሚደረጉ እንቅስቃሴዎች ያሉበት ሁኔታ ነው ያለው። ግን ቅድም ያልኩ በተጨባጭ ስናየ አልተፈጸመም ብያለው። እንዲህ አይነት ተግባር ውስጥ የሚገቡ በግለሰብ ደረጃ የሚገቡ የጸጥታ ሀይሎች ተግባሩ በማንም የሚፈጸም ማንም ቢፈጽመው የትም ቢፈጽም እንዲህ አይነት ተግባራት አስነዋሪ ተግባራት ናቸው የጸጥታ ሀይላችንን የሚወክሉ ስርዓታችንን የሚወክሉ አይደሉም። የስርዓቱም ጠላቶች ናቸው። በዚህ አይነት መልኩ ማንም ከዚህ ጋር የሚደራደርበት ሁኔታ ነው የለም። ግን ቅድም እንዳልኩህ በጥንቃቄ ደግሞ ማየት ያስፈልጋል። እንዲህ አይነት መረጃዎች ሲደርሱን ሚዛናዊ ሆነን ዓላማው ምንድን ነው፣ ከምን መነሻ ተነስተው ነው እንዲህ አይነት መረጃዎች የሚወጡት፣ በተጨባጭ እንዲህ አይነት ድርጊቶች ደግሞ ይፈጸማሉ ወይ፣ ክብር የሚነኩ ሰብአዊ መብት የሚነኩ ሞራል የሚነኩ ተግባራት እንዲፈጸማሉ የሚለውን ደግሞ ቆም ብሎ ማሰቡ ተገቢ ነው የሚሆነው የመጣውን መረጃ እንዳለ መውሰዱ በጣም የሚከብድ ስለሆነ ማለት ነው። እና ወይዘሮዋ እንግዲህ እያለቀሱ የቀረበው የእሳቸው ቃለ መጠይቅ በአሜሪካ ድምጽ ሬዲዮ ጭምር። ስለዚህ እኚህ ወይዘሮ እዛ ቦታ ላይ ተወላጅ ያልሆኑ እዛ የማይኖሩ ልጃቸውም ተገደለ የተባለው ልጃቸውም በዛ ስም እዛ አካባቢ የማይታወቅ ነው ነው እያሉኛሉ በተጨባጭ እንዲህ አይነት መረጃዎችን ፋብሪኬት አድርገው ፈጥረው የጸጥታ ኃይሉ የሕዝብን ሰላምና ደህንነት ለማስጠበቅ በሚያደርጋቸው እንቅስቃሴዎች ጋር በተገናኘ መረጋጋቱን የማይፈልጉ ለአመጽ የሚያነሳሱ እንዲህ አይነት ነገሮችን ፈጥረው የማስተላለፍ ዝንባሌዎች እዛም እዚህ ይታያሉ። ከዚህ ቀደመም አንዳንድ ባደረግናቸው ማጣራቶችም በተጨባጭ ያየ ነው እንደዚህ ነው። በዚህም ክስተት እንደዚህ አይነት ነገሮችን አይተናል። ስለዚህ እንዲህ አይነት መረጃዎችን በጣም በጥንቃቄ ማየት መመርመር እንደሚያስፈልግ ነው። በኦሮሚያ ክልል በስፋት የሚንቀሳቀሰው ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ በበኩሉ ተፈጸመ የተባለውን የሰብአዊ መብት ጥሰት በራሱ መንገድ ማጣራቱን ጠቁሟል። ምክትል ሊቀመንበሩ አቶ ሙላቱ ገመቹ ለቪኦኤ ሲናገሩ የሞቱት ሁለት ወጣቶችና የአንደኛው እናት ወይዘሮ ታደሉ ተማም በትክክል የደንቢ ዶሎ ነዋሪዎች ናቸው ብለዋል። የወይዘሮ ታደሉና የሟች ልጃቸው የመኖሪያ አድራሻም በልዩ ስሙ ዲምቱ ተብሎ የሚጠራው ቀበሌ 06 የቤት ቁጥር 691 መሆኑን ገልጸዋል። በዚያ ነዋሪ መሆናቸውን ደግሞ ሁሉም የሚያውቀው ጉዳይ ነው ብለዋል። ይሄ የታወቀው ነው እኮ የደምቢ ዶሎ ሕዝብ ኡ ብሎ ወጥቶ፣ በነቂስ ወጥቶ አዝኖ፣ የኢትዮጵያ ሕዝብ አዝኖ በወቅቱ ከሚዲያ የሰማም ሕዝብ ልቡን የሚነካ ሁናቴ ነበር የተፈጸመው። የሉም እነዚህ ሰዎች የሚያሰኝ ጉዳይም አይደለም። እነኚህ ሰዎች ደምቢ ዶሎ ከተማ ዜሮ ስድስት ቀበሌ ውስጥ የሚኖሩ ሰዎች ናቸው ሟቾቹም እነዚህ ሁለቱ እናትየውም እዛ ያሉ ናቸው። ደምቢዶሎ ዜሮ ስድስት ቀበሌ ውስጥ ነው የሚኖሩ። ይህንን ለመሸፋፈን ካልሆነ በስተቀር ይሄ ፀሐይ የሞቀው እውነት ነው በመንግስት በኩል እየተገለጸ ያለው ሆነ ተብሎ የጸጥታ ኃይሎቹን ስም ለማጥፋት መንግስትን ለመወንጀል እንዲህ አይነት የፈጠራ ወሬዎች የፈጠራ የተቀነባበሩ ቃለ ምልልሶች ይሰጣሉ የሚል ነው እና ይህም ፈጠራ ነው እንጂ እነህ ሶስት ሰዎች ሁለቱም ሟች ወጣቶች እንዲሁም እናትየዋ ወይዘሮ ታደሉ ተማም እዛ አካባቢ እንደሌሉ ባረግ ነው ማጣራት አረጋግጠናል፣ ያሉት የኢትዮጵያ መንግስት ቃል አቀባይ ወይዘሮ ታደሉ ተማም የሀይሉ የፍሬም እናት ናቸው። ይህንንም ጋዜጠኞች አግኝቶ በቃለ መጠይቅ በዕለቱ ጠይቋቸዋል። ሴትዮዋ የደምቢ ዶሎ ነዋሪ ናቸው። የደምቢ ዶሎ ሕዝብ የሚያውቃቸው ሰው ናቸው። ሴትዮዋ የዚህ የሀይሉ የፍሬም ይሄት ብቻ ነች የቀረችው እንጂ ሁለት ልጆች ነው ያላቸው። አንደኛው መዋቹ ነው፣ ሁለተኛው ሴት ልጅ አለች። በሌላ በኩል እነዚህ ታጣቂዎች ኢትዮጵያውያን ናቸው፣ ወገኖቻችን ናቸው፣ የእኛው አካል ናቸው። የሚያሳዝነው ግን አነጣጥሮ አካላችን እኛን ሲገል ነው የሚያሳዝነው። ፀጥታን ለማስከበር ከሆነ የሚሸሹትን ሰዎች ተኩሶ አነጣጥሮ ተኩሶ መግደል እኔ ከምን ሁኔታ እንደሆነ ግራ ይገባኛል። ሰውም እነሱን ስም ለማጥፋት ሆን ብሎ ያልገደለውን ገደለ ብሎ የሚናገር ሰው እኔ የሚኖር አይመስለኝም፣ ይኖራል ብዬም አላምንም። በአገሪቱ የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ ተፈጸሙ የተባሉ የሰብአዊ መብት ጥሰቶች በይፋ ሳይጣሩ እንኳን መንግሥትና ተቃዋሚዎች እንደዚህ በመረጃ እየተወዛገቡ ነው። ማጣራቱ በማንና እንዴት ይካሄድ በሚለውም ሰፊ ልዩነት አላቸው። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።